ትናንት እሁድ አመሻሹን በርከት ያሉ ትውልደ ኢትዮጵያውያን በዋሽንግተን ዲሲ እምብርት ላይ ከቆመው የዋሽንግተን ሐውልት ስር ተሰብስበዋል። በዚያ የመሰባሰባቸው ምክንያት ምን ይሆን ብለን ከጠየቅናቸው የዝግጅቱ አስተባባሪዎች መካከል አንዱ አቶ መስፍን አስፈው ናቸው። ህዝብ ለማዘጋጀት ያስፈለገበት ምክንያት ያው በቅርቡ እንደሚታወቀው የአባይ ሁለተኛው ሙሌት በመደረጉ ሁለተኛ መከላከያችን ህይወቱን እየከፈለ ባለበት ሰዓት ላይ ለሱ ከጎኑ መቆማችን ለማሳየት እንዲሁም ኢትዮጵያዊነትን ለማወደስ ነው። ይህ ትዕይንተ ህዝብ የተጠራው ሰላምና አንድነት ለኢትዮጵያ የዲሲ ግብረ ኃይል የሚባለው አዘጋጅ አካል አባል መሆናቸውን የነገሩኝ አቶ መስፍን ይህንን ትዕይንተ ህዝብ የሚመለከቱ የዓለም አቀፉ ማህበረሰብ ተወካዮች ሊያጤኑት ይገባል የሚሉትንም እንዲያስረዳሉ። የዓለም አቀፍ ማህበረሰብ እንዲረዳል የምፈልገው በሀገራችን ውስጥ አሁን እየተካሄደ ያለው ጦርነት ሳይሆን ህግ የሚያስከበር ነው። የተወሰኑ ቡድኖች እኛ ካልገዛናችሁ፣ ለ27 ዓመት ሲገዙ የነበሩ እኛ ካልገዛናችሁ ብለው የከፈቱት ጦርነት ነው እና ይሄ ጦርነት ሳንፈልገው አማራጭ ስለሌለን ብቻ ይገባንበት መሆኑን እንዲያውቁ። ሁለተኛ የውሸት ትርክቱን ትተው ከኢትዮጵያ መንግስት ጋር ሆነው ይህን ጦርነት የሚገኝበትን እልባት መፈለግ አለባቸው እንጂ ከአንድ ወገን ሆነው መቆም እንደሌለባቸው ለመግለጽ ነው። አቶ መስፍንና ሌሎች የዝግጅቱ አሰናጆች በሰሜን ኢትዮጵያ የተፈጠረው ግጭት ቆስቋሽ ክልሉን ያስተዳደር የነበረው የሕወሓት ኃይል መሆኑን ደጋግሞ ያስረዳሉ። ህወሓት በበኩሉ ከኤርትራና ኢትዮጵያ መከላከያ ሰራዊቶች በክልሉ ላይ ሊቃጣ የነበረን ጥቃት ለመመከት ቀድሞ እርምጃ መውሰዱን በባለሥልጣናት በኩል ማስታወቁ ይታውሳል። ቀደም ብለን ከጠቀስነው አካል በተጨማሪ የተለያዩ ተቋማትና ሀገር ወዳዶች በተባባሪ አዘጋጅነት ተሳትፈውበታል የተባለው ትዕይንተ ህዝብ አዘጋጅ ኮሚቴ አባል የሆኑት ወይዘሮ ሊያፋንታ በበኩላቸው ኢትዮጵያ የህዳሴ ግድብን በተመለከተ ያጋመሰችውን ጉዞና የሀገር መከላከያ ሰራዊት በመከወል ላይ ያለውን የህግ ማስከበር እንቅስቃሴ በሚል የተገለጸውን ዘመቻ ከመደገፍ ባሻገር ዛሬም በኢትዮጵያ ሰላም ቅድሚያ ሊሰጠው እንደሚገባ ይናገራሉ። ልማትም ሁሉም ነገር በፊት ሰላም ነው። ሰላም ከሌለ ሀገር የለም። በተለይ ለእኛ ለሴቶችና ለእናቶች ሰላም ትርጉም አለው። ወንዶችን ለማግለልም ባይሆን እናት ዘጠኝ ወር በማህጸኗ ተሸክማ ከደረቷ ላይ የሚፈልቀውን ጡት መግባ ብዙ ተሰቃይታ ነው ቆሞ እንዲሄድ የምታደርገው። ብዙ ዋጋ ትከፍላለች። ይሄ ልጇ በጦርነት እንዲጎዳ የማንም ልጅ እናት አትፈልግም። በተለይ በኢትዮጵያ የቆየው ታሪካችን ስበር ተቻችሎ የመኖር ነው። ይሄ በዘር የመከፋፈልን ነገር የሰራው እንግዲህ ማንም ሰው እንደሚያውቀው ወያኔ ነው ያን የፈጸመው። ወይዘሮ ሊያ ኢትዮጵያ ውስጥ ከተከሰቱ ችግሮች ጋር በተገናኘ ውቀሳ ያቀረቡበት የህወሓት ኃይል የኢትዮጵያ ብሔር ብሔረሰቦችና ሕዝቦች መብትና ማንነታቸው እንዲረጋገጥ ማድረጉን በተለያዩ ሕዝቦች መካከል ሰላምና ብዝሃነት እንዲዘፍን ሲሰራ መቆየቱን ከስኬቶቹ መካከል መጥቀሱ አይዘነጋም። ይሁንና ዛሬ ላይ የትግራይ ክልል ኃይሎችና ከተለያዩ ክልሎች የተውጣጡ ታጣቂዎች በአጎራባች ስፍራዎች በባላንጣነት ተፋጠው ይገኛሉ። ወይዘሮ ሊያ ተፋላሚዎች የሰላምን መንገድ ይመርጡ ዘንድ ተማጽነዋል። አሁንም በትግራይ አካባቢ የተነሳውን አለመግባባት በሰላም እንዲፈታ እኔ እስከማውቀው ድረስ መንግስታችን ተደጋጋሚ የሰላም ልዑካንን ልኮ ለምኗል፣ ማልዷል። ግን እኔ እስከማውቀው ድረስ በአሰቃቂ ሁኔታ የሰሜን ዕዝን በመምታት ጦርነቱን የከፈተው ከመሆኑ በላይ በአሁኑ ጊዜ የእፎይታ ጊዜ መንግስታችን ቢሰጥም ይኸው ጦር እየሰበቀ ህፃናትን እየላከ አሁንም እየሞቱ ነው። እኔ በዚህ ወቅት የትግራይ የምለው የለም ሁሉም ኢትዮጵያዊ ነው። ኢትዮጵያዊ እና ኢትዮጵያዊ መገዳደል የለበትም። የቆየ ታሪካችንን የሚያጎድፍ የሚያሳድፍ ነው። የሚያዩኝ የሚመለከቱ ቢኖር በዚህ ሰዓት በሁሉም ወገን የሆናችሁ ስለ እናቶች ብላችሁ ስለ ኢትዮጵያዊ እናቶች ጠግበው ስላላደሩ እናቶች ቅጠል ተሸክመው በእንጦጦ ተራራ ላይ ሲወጡ ላበታቸው ከመሃል ራሳቸው ወደ መሬት አስፋልት በሚያርሰው እናቶች ብላችሁ እባካችሁ ሁለታችሁም ተው። በዚህ ድጋፍ መርሃ ግብር ላይ ካገኟቸው ወጣቶች መካከል አንዱ ቤንያም ጌታቸው ነው። በጋለ ስሜት በዙሪያው ለተሰበሰቡ የዘመን ተጋሪዎቹ እሱ ኢትዮጵያ ተጋርጦባታል የሚለውን ፈተና በድል ትወጣ ዘንድ መደረግ አለባቸው የሚላቸውን ጉዳይ ሲያስረዳም ሰማ። ነው አገራችንን ለማፍረስ በግራና በቀኝ እየሮጡ ያሉ የትኛውንም የትኛውንም ሴራ ለማፍረስ ከምንም ጊዜ በላይ ከዘር ከሃይማኖት፣ ከፖለቲካ ሁሉ ልዩነት አቁመን ሁላችንም በአንድነት ቆመን አገራችንን ልናስቀጥል ግድ የሚለን ሰዓት ላይ ደርሰናል። ስለዚህ ለወጣቱ ማስተላለፍ የምፈልገው ቴክኖሎጂን የምታውቁ እውቀት ያላችሁ በተለያየ ዘመቻ ላይ በትዊተር ሊሆን ይችላል በተለያየ ነገር ላይ ተሳትፋችሁ የአገራችሁን ገጽታ እንድታስተካክሉ አብራችሁ እንድትቆሙ ከአገራችሁ ጋር በምዕራቡ ዓለም የመጣብንን ይህንን ደግሞ የዲፕሎማሲ ጫና አገራችን ላይ የሚደረገውን ሴራ ሁሉ ለማክሸፍ ሁላችንም በአንድ ላይ ልንቆም ይገባናል ብዬ አስተላልፋለሁ። መልእክት እናስተላልፋለን። በዚህ መድረክ ላይ የሕዳሴ ግድብን በተመለከተ በሚሰሩት የማነቃቃትና የድጋፍ ማሰባሰብ ስራ የሚታወቁት ኡስታዝ ጀማል በሽር በበኩላቸው የግድቡን የአሁን ደረጃ ወድ ሰው ሀገሪቱ የተጋረጠባትን ወቅታዊ ሁኔታ በተመለከተ ምልከታቸውን አካፍለዋል። ይህን በሰው ርብርቦሽ ማንም ይጀምረው ማን ብቻ ሲንከባለል የመጣው ነገር ግን በአሁኑ ሰዓት አይበገረኝነቱን ያሳየ የሆነ ይህ ትውልድ ሁለተኛውን ሙሊት በዚህ አይነት መልኩ አጠናቅቆ ስላሳየ ያን ደስታችንን ለማሳየት ነው የመጣ ነው። ሞልቶ ሞልቶ ፈሰሰ ብለናል። ይህንና መሰል የሆኑ አንድ የሚያደርጉንን ጉዳዮች በኃይለኛው መያዝ ካለብንና ወሳኝ ከሆነው ነገር የመከላከያችን ጉዳይ ነው። ሌላው ቀርቶ ሃይማኖት ራሱ በሰላም ይዘን መሄድ የምንችለው መሬቱ መቀመጫው ሲኖር ነው። ለመተግበር የግድ ሰላም ያስፈልግ። የትግራይ ሕዝብ ሕዝባችን ነው። የትግራይ ሕዝብ ወዳጃችን ነው። እኛም ተዋልደናል። ማንም ከትግራይ ያልተዋለደ የለም። ስለዚህ ሙሉ በሙሉ ትግራይ እያለን የምናገረው ነገር የለንም። የትናንቱን የድጋፍ መርሃ ግብር ያዘጋጁት አካላት በዛሬ ዕለትም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተቃውሞ ሰልፍ መጥራታቸው ተሰምቷል። የሰልፉ ዋና ትኩረት ዩናይትድ ስቴትስ በኢትዮጵያ ወቅታዊ ሁኔታ ላይ እያሳደረች ነው የሚባለውን ጫና እንድታስቆም፣ ለተሻለ መፍትሄም እንድትተጋ መጠየቅ እንደሚገኝበት ተሰምቷል። በሰሜን ኢትዮጵያ ትግራይ ክልል ውስጥ ጦርነት መቀስቀሱን ተከትሎ ዩናይትድ ስቴትስ ተፋላሚዎች ተኩስ እንዲያቆሙ፣ ደርሰዋል የሚባሉ የሰብአዊ ጥሰቶች በገለልተኛ ወገን እንዲመረመሩ የኤርትራ ጦር ከትግራይ ክልል እንዲወጣ በዋነኝነት ስትጠይቅ ቆይታለች። በጦርነቱ ውስጥ ተሳታፊ ናቸው ያለቻቸውን አካላት ባለስልጣናት ላይም የጉዞ እቀባ ከመጣል አልፋ ለኢትዮጵያ ይሰጡ ከነበሩ ድጋፎች የተወሰኑት ላይም እገዳ እንዲጣል መወሰኑ ይታወሳል። በቅርቡ የኢትዮጵያ መንግስት ያስተላለፈውን ተኩስ አቁም በተመለከተ የዩናይትድ ስቴትስ መንግስት ተኩስ አቁሙ በትግራይ ክልል ውስጥ ያለውን ግጭት ከገታ፣ የመብት ጥሰቶችን ካስቆመና ካለከልካይ ሰብአዊ ድጋፍ እንዲገባ የሚፈቅድ ከሆነ በበጎ እንደሚመለከተው አስታውቋል። የተኩስ አቁሙ መንፈስ ግን ብዙም ሳይዘልቅ የትግራይ ክልል ኃይሎች ለዋላዊ ግዛታችን ነው በሚሉትና ምዕራብ ትግራይ በሚል ተከልሎ ከአመታት በላይ በቆየው የአማራ ክልል ባለስልጣናት በበኩላቸው ካለ ህዝብ ይሁንታ በግዳጅ ወደ ትግራይ ክልል ተካተዋል በሚሏቸው አጎራባሽ ስፍራዎች አዲስ ግጭት ውስጥ ገብተዋል። ታላቁ የህዳሴ ግድብን በተመለከተ በቅርቡ በጸጥታው ምክር ቤት በነበረ ስብሰባ ላይ ዩናይትድ ስቴትስ አለመግባባት ውስጥ የሰነበቱት ኢትዮጵያን፣ ግብፅና ሱዳንን ለማደራደር ሁነኛው አካል የአፍሪካ ህብረት መሆኑን በወኪሏ አምባሳደር ሊንዳ ቶማስ ግሪንፊልድ በኩል ማስታውቋ ይታውሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።